በአስቸኳይ ጊዜ አዋጁ መመሪያ ውስጥ የጦር መሳሪያን የተመለከቱ ሁለት አንቀጾች አሉ። እነዚህ አንቀጾች ውስጥ የተጠቀሱት ክልከላዎችና በቁጥጥር ስር ስለዋሉ ሰዎች በመመሪያው የተካተቱት ሀሳቦች ጥያቄዎች እያስነሱ ነው። መመሪያው ትጥቅ የማስፈታት ዓላማ ያለው ነው የሚሉ አስተያየቶችም ይሰማሉ። የኢትዮጵያ ፌዴራል ጠቅላይ አቃቤ ሕግ መስሪያ ቤት ግን ይህን ያስተባብላል። የመስሪያ ቤቱ የህዝብ ግንኙነትና የኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር አቶ ፈንታው አምባው በአንዳንድ የአገሪቱ ቦታዎች ህብረተሰቡን ጦር መሳሪያ ለማስፈታት እንቅስቃሴ እየተደረገ ነው ስለመባሉ ለዶይቼ ቬለ በሰጡት መልስ የአስቸኳይ ጊዜ አዋጁ ትጥቅ የማስፈታት መንፈስ የለውም ብሏል። እነዚህ የጦር መሳሪያዎች በተለያየ መንገድ ሁከቱንና ብጥብጡን የሚያባብሱና አሁን ያለውን አጠቃላይ ሁከትና ብጥብጥ ራዲየሱን እያሰፋ የሚሄድ ሆኖ በመገኘቱ ላልተገባ ጥቅም እየዋለ በመሆኑ የማህበረሰቡን ሰላም መረጋጋትና አጠቃላይ ኢኮኖሚያዊ እንቅስቃሴውን ወይም በኢኮኖሚያዊ እንቅስቃሴው ላይ በሀገሪቱ አጠቃላይ ኢንቨስትመንት ላይ ጉዳት የደረሰ በመሆኑ ይህንን ጉዳት በአጭር ጊዜ ውስጥ ውጤታማ በሆነ መንገድ ለመቆጣጠር እንዲቻል ነው። የጦር መሳሪያ አያያዝ በሕግ አግባብ ቁጥጥር ሊደረግበት ስለሚገባ ነው እንጂ የሕብረተሰቡን መሳሪያ ወይም ትጥቅ የማስፈታት መንፈስ የለውም። በሀገሪቱ ሰሜናዊ ክፍል አንዳንድ ቦታዎች ትጥቅ የማስፈታት እንቅስቃሴ እንደሚደረግ ይሰማል። አቶ ፈንታው ግን ሙሉ በሙሉ ከእውነት የራቀ ወሬ ነው ሲሉ ነው የመለሱት። በአዋጁ ማንኛውም ሰው በህግ የተፈቀደለትን ጦር መሳሪያ በራሱ የግል ይዞታው አካባቢ ይዞ እንዳይንቀሳቀስ የሚል ነገር አልወጣም ሲሉም አክሏል። ከዚህ ሌላ በቁጥጥር ስር የዋሉ ሰዎችም እንደ ጥፋታቸው መጠን ታይቶ ቀለል ያለ ወንጀል የፈጸሙት የተሃድሶ ያሉትን ስልጠና እንደሚሰጧቸው አቶ ፈንታው ተናግሯል። በማወቅም ይሁን አለማወቅ በወንጀል ድርጊት ውስጥ የተሳተፈ ማንኛውም አካል ከተጠያቂነት የሚድንበት አግባብ የለም። ዞሮ ዞሮ አለማወቅ ከተጠያቂነት ስለማያድን ማለት ነው። ነገር ግን እጅግ በጣም ቀላል እና በተሀድሰው ብቻ የተሻለ የባህሪ ለውጥ አምጥተው በጉዳዩ ላይ ግንዛቤ እንዲጨብጡ በማድረግ በማስተማር ጠቃሚ የማህበረሰቡ አባል ሆነው እንዲቀጥሉና ከእንደዚህ አይነት ተመሳሳይ የጥፋት ድርጊቶች እንዲቆጠቡ የማድረግ የማስተማር ስራም የዚህ የአዋጁ አንዱ ዓላማ ነው። ይሰጣል የተባለው የተሃድሶ ስልጠና የት እንደሚከናወን እንዲያብራሩ ለቀረበላቸው ጥያቄ አቶ ፈንታው ሲመልሱ እንዲህ ብሏል። እሱ መንግስት በመረጠው ቦታ ላይ የሚሰጥ ነው የሚሆነው። በዚህ ደረጃ የሚጠየቅ ጥያቄ አይመስለኝም። ስለዚህ እስር ቤት ውስጥ ሊሆንም ይችላል ማለት ነው። እስር ቤት ውስጥ የሚገባው እኮ ወንጀለኛ መሆኑ ተረጋግጦ በፍርድ ቤት ፍርድ ቤት ቀርቦ ተወስኖበት እንጂ ዝም ብሎ የሚገባ አካል የለም። ተጠርጥሮ የተያዘ እስከሆነ እንዴት ነው የሚሆነው? ይኸውልህ አቶ ማንተ ጋፍቶት የአዋጁን መንፈስ አንተ አጥተው አይመስለኝም ስላልተረዳኸው አይደለም። ተሃድሶ የሚሰጠው መንግስት በመረጠው ቦታ ነው። ተሃድሶ የሚሰጥበት ቦታ የትም ቦታ ሊሰጥ ይችላል። እስር ቤት ሊሆን ይችላል። ከዚ ወይስ እስር ቤት ውስጥ አይሰጥም? እስር ቤት ውስጥ እኮ ለታራሚዎች ይሄንን ስራ መደበኛ ስራ እኮ ነው ለታራሚዎች፣ ጥፋተኛ ሆነው ለተገኙ ወንጀል አድራጊ ወንጀል ታራሚዎች ባሉበት ማረሚያ ቤት ውስጥ እጅግ በጣም የአቅም ግንባታ ስራዎች ይሰጣሉ። ይሄ አንተም እኔም የምናውቀው ነው። ማንኛውም ሰው የሚያውቀው ነው። ጥፋተኛ ተብሎ ማረሚያ ቤት ውስጥ ያልገባ ሰው እንዴት ብሎ ነው እስር ቤት የሚገባው? ስለዚህ ከእስር ቤት ውጭ ነው ማለት ነው ተሃድሶ የሚሰጠው። ኦፍኮርስ። አዎ። ይሄ ማለት ግን በአስቸኳይ ጊዜ አዋጁ በወንጀል ተጠርጥሮ የተያዘ ማንኛውም አካል ለጊዜው ማረፊያ ቤት ባለበት የተሀድሶ ስልጠና አያገኝም ማለት አይደለም። የአስቸኳይ ጊዜ ዋጅ ኮማንድ ፖስት ማለትም የእዝ ጣቢያ ባለፉት ሁለት ሳምንታት ውስጥ አንድ ሺ ስድስት መቶ አርባ አምስት ሰዎችን በቁጥጥር ስር መዋሉን የኢትዮጵያ ባለስልጣናትን ጠቅሶ ሮይተርስ የዜና ወኪል አስታውቋል። እስሩ እንደቀጠለ መሆኑን የመንግስትና ለመንግስት ቅርበት ያላቸው መገናኛ ብዙሃን ዘግቧል።